ፋሲል የኢትዮጵያና የኬንያ የጋራ የኤሌክትሪክ መስመር ዝርጋታ ስራ ሊጀመር መሆኑን የተለያዩ ዘገባዎች ያመለክታሉ። የኤሌክትሪክ አቅርቦቱ ለኬንያ ምን ማለት ይሆን? የኬንያ መገናኛ ብዙኃን አሁን በተደጋጋሚ እንደዘገቡት የኢትዮጵያና ኬንያ የኤሌክትሪክ አቅርቦት መስመር ዝርጋታን በጣም አዎንታዊ በሆነ መልኩ ነው ያዩት። ለኬንያ ምጣኔ ሀብታዊ እድገት ቀጥተኛ የሆነ አዎንታዊ ተጽዕኖ ይኖረዋል ብለዋል። በተለይ ለኬንያውያን በአነስተኛ ዋጋ የኤሌክትሪክ ኃይል አቅርቦት ለማሰራጨት ይረዳል። እንደዚሁም የኤሌክትሪክ አቅርቦት ለሀገሪቱ ኢንዱስትሪዎች መስፋፋት ራሱን የቻለ አስተዋጽኦ አለው ብለው ያምናሉ እና በተለይ ደግሞ በዚህ በደረቃማ ወቅቶች ከፍተኛ የሆነ የኤሌክትሪክ ኃይል አቅርቦት እጥረት አለ ኬንያ ላይ ምክንያቱም የኬንያ ግድቦች የውሃ የመያዝ አቅማቸው ስለሚቀንስ በዛው ልክ የኤሌክትሪክ ኃይል አቅርቦቱ ያንሳል እና ይህንን ለማስተካከል ይረዳናል ብለዋል እና በዋናነት ኬንያ በተለይ ወደ ሰላሳ አራት በመቶ የሚሆነው የኤሌክትሪክ አቅርቦታ የሚመነጨው ከተርማል ኢነርጂ ወይም በሙቀት ኃይል የሚመነጭ የኤሌክትሪክ ኃይል ነው እና ይሄ በጣም ውድ ስለሆነ ኬንያ ይህንን ለመቀነስ ይረዳታል የሚል አስተያየት ነው የሰጡት። በተለያዩ ጋዜጦች እንግዲህ እንደምታውቀው ፋሲል የኤሌክትሪክ ኃይል ኬንያ ውስጥ በተደጋጋሚ ይቆራረጣል። ኢትዮጵያም ውስጥ በአሁን ሰዓት በጣም እንደሚቆራረጥ ነው የሚነገረው ግንባታው አሁን ተጀምረዋል ወይ? በምን ያህል ጊዜ ያልቃል ተብሏል? ስለ ፕሮጀክቱ የተነገሩ ነገሮች አሉ ኬንያ ውስጥ? አዎ ግንባታው በወላይታ ሶዶ ላይ ተመርቆ እንዲጀመር ተደርጓል። ከዛ ከኢትዮጵያ እስከ ኬንያ ድረስ አጠቃላይ ወደ አንድ ሺህ አርባ አምስት ያህል ኪሎ ሜትር ያለው ርዝመት ግንባታ እንደሚካሄድ እና ስድስት መቶ ኢትዮጵያ ውስጥ ሲሆን የቀረው ደግሞ ወደ አራት መቶ አርባ አምስት ያህሉ ኪሎ ሜትር ወደ ኬንያ ውስጥ የሚዘረጋ ነው የሚሆነው አጠቃላይ ሁለት ሺህ ሜጋዋት ያህል የማመንጨት አቅም እንዳለው ጋዜጦቹ ዘግበዋል። ነገር ግን አሁን በኬንያ ና በኢትዮጵያ መካከል ያለው ስምምነት አራት መቶ ሜጋዋት ለማስተላለፍ ነው። የኬንያ መንግስት ወደፊት የኤሌክትሪክ ኃይል አቅርቦት ፍላጎቱ እየጨመረ እንደሚሄድ ና ይህም ስምምነት እንደሚሻሻል ነው እየገለጹ ያሉት። በዚህ ደረጃ ላይ ነው ያለው። ነገር ግን ኬንያ ከደረሰ በኋላ በተለይ ደቡብ ሱዳን እና ዩጋንዳም የራሳቸውን መስመር እንደሚዘረጉ ና የኤሌክትሪክ አቅርቦት ጥያቄ እንደሚኖራቸው ነው የተገለጸ። ለኢትዮጵያ ይሄ ምን ማለት ይሆን? ለኢትዮጵያ በዋናነት የውጭ ምንዛሬ ገንዘብ የማግኘት ምንጭ ነው የሚሆነው እና ከፍተኛ የሆነ የውጭ ምንዛሬ ገንዘብ ታገኝበታለች። ያንን ወደ የልማት ስራ ላይ ከዋሉት ከፍተኛ የሆነ ለውጥ ይመጣል። ፋሲል ግርማ ከናይሮቢ በጣም አመሰግናለሁ። እኔም እጅግ በጣም አመሰግናለሁ።